ሰላም፣ ጤና ይስጥልን። የተወደዳችሁ አድማጮቻችን፣ ይህ በዓለም አቀፉ አድቬንቲስት ሬዲዮ እየተዘጋጀ የሚቀርበው ሳምንታዊው የጥያቄና መልስ ክፍለ ጊዜያችን ነው። የተወደዳችሁ አድማጮቻችን፣ ከተለያየ ስፍራ ይህንን ፕሮግራም የምትከታተሉ በተደጋጋሚ ደግሞ በስልክ ቁጥራችን እየደወላችሁ የምታበረታቱ እና ከዚህ ከምንሰጠው ትምህርት የተነሳ እውነተኛውን የመጽሐፍ ቅዱስ ደግሞ እውነት እንደተረዳችሁ እየነገራችሁን ስለሆነ እጅግ በጣም እጅግ በጣም እናመሰግናችኋለን። እናንተም እያዳመጣችሁ ሌሎችንም ደግሞ አድማጮቻችንን ወደዚህ ትምህርታዊና መጽሐፍ ቅዱሳዊ መንፈሳዊ ወደሆነው ዝግጅት እያደማችሁልን ስለሆነ ክብር ምስጋና ለእናንተ ይሁን። አድማጮቻችን እንግዲህ ይህ በእውነት ላይ የተመሰረተ ቅዱሱን መጽሐፍ ቅዱስ ብቻ መሰረት ያደረገ በእናንተ ጥያቄ ላይ ተመስርተን መልስ የምንሰጥበት የጥያቄና መልስ ክፍለ ጊዜያችን ነው። የዛሬውን ዝግጅታችንን እንጀምራለን። እግዚአብሔር አምላክ ለዚህ ጊዜ ስላበቃን እግዚአብሔር እናመሰግናለን። የተወደዳችሁ አድማጮቻችን፣ ዛሬ እጅግ ሰፊ የሆነና ጥልቅ የሆኑ ሁለት ጥያቄዎችን ይዘንላችሁ ነው የቀረብነው። ጥያቄውን ያቀረቡልን አለቃ አስማረ አሰጋ ናቸው። አለቃ አስማረ አሰጋ ናቸው። የመጀመሪያው ጥያቄ ስለ ባለ ሀምሳ ወይም ጰራቅሊጦስ ስለ መንፈስ ቅዱስ በበዓል ሀምሳ ቀን በደቀ መዛሙርቶች ላይ የወረደውን የመንፈስ ቅዱስን ኃይል በሚመለከት ስለዚህ ጥልቅ የሆነ ሀሳብ የቀረበ ጥያቄ ነው እና ጠያቄያችን፣ አልቃ አስማረ አሰጋ በዓለ ሀምሳን በየዓመቱ ማሰባችን ተገቢ ነው ወይ? እንደገናም ደግሞ በዓመት በዓመት ለአንድ ቀን ብቻ ማሰብ ይገባል ወይ? እንደው ቢቻል የዚህን የፐረቅሊጦስ የወረደበትን ሰሞናት በሙሉ በጾም በጸሎት፣ በተለያየ ስርዓት መጠበቅ አይገባም ወይ የሚል ነው የመጀመሪያው ጥያቄ። ይህንን ጥያቄ ስናይ በጣም ነው የተደሰት ነው። ምክንያቱም ስለ ፐረቅሊጦስ ወይም ስለ መንፈስ ቅዱስ በተለይ በደቀ መዛሙርቶች ላይ የወረደውን የመንፈስ ቅዱስን ኃይል በሚመለከት ስለሆነ እና ለብዙ አድማጮቻችን ጥሩ ትምህርት ስለሚሰጥ ሰፋ አድርገን ይህንን እናብራራለን። በሚኖረን ጊዜ እግዚአብሔር አምላክ ከሁላችን ጋር እንዲሆን ጸሎታችን ነው። ለሚኖራችሁ ጥያቄ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910828182 ላይ በትልቁልን ጥያቄዎቻችሁ መልስ ይዘን ለመቅረብ ዝግጁ መሆናችንን እንገልጻለን። ወደ ዛሬው የመጀመሪያ ጥያቄ መልስ እንሄዳለን። ይህንን ደግሞ መንፈስ ቅዱስ በኃይልና በሙላት ከኛ ጋር ተገኝቶ እውነት እንዲገልጽልን አጭር ጸሎት እናደርጋለን። በስመ አብ በወልድ በመንፈስ ቅዱስ ስም አሐዱ አምላክ አሜን። ጌታ ሆይ ቃልህን ስንከፍት አብረህን እንድትሆን እለምናሃለን። ማስተዋል ጥበብን ስጠን። ሁል ጊዜ ከእናንተ ጋር ነኝ የሚለው ቅዱስ መንፈስ ከእኛ ጋር ሆኖ እንዲያስተምረን ወደ እውነትና ወደ ብርሃን እንዲመራ እንለምናሃለን። ጊዜውን ሁሉ በተለየ ሁኔታ ባርክልን። በክርስቶስ ኢየሱስ ስም አሜን። እንግዲህ ስለ ጰራቅሊጦስ ወይም ደግሞ የመንፈስ ቅዱስ መውረድ ታሪክ በምንመለከትበት ጊዜ ደቀ መዛሙርቶች ለብዙ ጊዜ ማለት ነው እንግዲህ ክርስቶስ በዚህ ምድር ላይ በነበረበት ሰዓት አብሯቸው ሆኖ ሲያስተምራቸው እንደነበረ እናውቃለን ካስተማራቸው በኋላ ደግሞ በመስቀል ላይ ሞቶ እንደገና በትንሣኤ ተነስቶ አርባ ቀንና አርባ ሌሊት እየታየ ስለ እግዚአብሔር መንግሥት ነገር እያስተማራቸው በብዙ ማስረጃ ከሕመሙ በኋላ ያው ሆኖ ለነሱ ራሱን እንደገለጸ በሐዋርያ ሥራ ምዕራፍ 1 ቁጥር 3 ላይ ተመዝግቦ እናያለን። እንግዲህ ክርስቶስ በተደጋጋሚ ለደቀ መዛሙርቶች ያላቸው ምንድን ነው? ቁጥር አራት ላይ የሐዋርያ ሥራ ምዕራፍ አንድ ቁጥር አራት ላይ ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ይላል። ለምን? ምን አላቸው? ነገር ግን ከእኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ። የት ሆናችሁ? ኢየሩሳሌም ሆናችሁ እንዳትወጡ ከዛ ሳትወጡ እንግዲህ ከኔ የሰማችሁትንና አብ የሰጠውን ተስፋ ቃል ጠብቁ አላቸው። እንደውም ሲያበረታታቸው ቁጥር አምስት ላይ ዮሐንስ በውሃ አጥምቆ ነበርና እናንተ ደግሞ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ነገር ግን በጣም የሚያሳዝነው ነገር እነዚህ ደቀ መዛሙርቶች አሁንም ሰማያዊ ነገር አልገባቸውም። ስለዚህ ስለ ምድራዊ ነገር ነበር የሚጠይቁት የነበረው። ቁጥር ስድስት ላይ እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ይጠይቁት ነበር ይላል እና በጣም በጣም ክርስቶስ ለዚህ መልስም አልሰጣቸው። ምክንያቱም እጅግ በጣም ነው የያዘ ነው። ምክንያቱም እሱ ስለ ሰማያዊ ነገር ነው የሚያወራቸው፣ እነሱ ደግሞ ገና ከምድራዊ ነገር አልተላቀቁም ነበረ። ስለዚህ ቁጥር ስምንት ላይ፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ አሁን ባስረዳ ብናገር አይገባችሁም። ግን መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ባለሥልጣን ትሆናላችሁ አላላቸውም። ሀብታም ትሆናላችሁ አላላቸውም። ምድር ላይ ትነግሳላችሁ አላላቸውም። ነገር ግን ምስክሮቼ ትሆናላችሁ እስከ ምድር ዳርቻ ድረስ ብሎ ይህንን ተናገረ። ስለዚህ ክርስቶስ እንግዲህ ይህንን ተስፋ እንዲጠብቁ እና ይህንን ተስፋ ደግሞ አግኝተው ሕይወታቸው እንዲለወጥ ተመኘላቸው እንጂ በዚህ ሰዓት ክርክር አልጀመረም። ስለዚህ የመጨረሻ ደቂቃ ነው። በናዝሬት በደብረ ዘይት ተራራ ላይ ነው ያሉት። ክርስቶስ ያዩት ወደ ሰማይ አረገ። ወደ ሰማይ ካረገ በኋላ ደቀ መዛሙርቶቹ ትኩር ብለው ሰማዩን እያዩ ዳመናውን እያዩ ከእነሱ ከዓይናቸው የሰወረውን ዳመና እያዩ ጊዜ እዛ አባከኑና፣ እንደዛ እያሉ ሳለ ቁጥር 11 ላይ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለ ምን ቆማቸዋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ እንደሄደ እንዲሁ ደግሞ ይመጣል አሏቸው። ከዛ ከደብረ ዘይት ተመለሱ በዚያን ጊዜም ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ ይላል። እርሱም ከኢየሩሳሌም የሰንበት ያህል የራቀ ነበረ እና ወደዛ እንደደረሱ በገቡ ጊዜ ወደሚኖሩበት ሰገነት ወጡ። ስማቸው ተጠቅሷል። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድሪያስ፣ ፊልፒስዎስ፣ ፊልጶስ፣ ቶማስ፣ በርተለሜዎስ ማቴዎስ የአልፌዎስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖንና ያዕቆብ ልጅ ይሁዳ። እነዚህ ዐሥራ ሁለቱ ነበሩ። ወደ ሰገነት የገቡት ሰገነቱ ላይ የወጡት እነሱን ደግሞ የሚያገለግሏቸው ቁጥር 14 ላይ እነዚህም ሁሉ ከሴቶችና ከኢየሩሳ ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር አንድ ልብ ሆነው አንድ ልብ ሆነው ለጸሎት ይተጉ ነበር። እንግዲህ የክርስቶስ ኢየሱስ ተስፋ የተፈጸመላቸው እነዚህ ደቀ መዛሙርቶች በእውነቱ ብዙ አላስተዋሉም። በእውነት ያስተማራቸውን ነገር በሙሉ መጨረሻ ላይ በፈተናው ወድቀዋል። ምንም ያስተዋሉት ነገር የለም። ነገር ግን አሁን ግን ክርስቶስ የሰጣቸውን አንድ ነገር ብቻ አስተውለዋል። ያንንም ነገር ምንድን ነው ያስተዋሉት? በቃ አትውጡ፣ ተቀመጡ፣ ተስፋ እስከሚፈጸም ድረስ ጠብቁ ያላቸው ነገር ገብቷቸው በአንድ ልብ ሆነው በአንድ ነፍስ ሆነው አንድ ላይ ሆነው በኃይልና በሙላት ያንን ተስፋ ይጠባበቁ ነበረ፣ ይለምኑ ነበረ። ስለዚህ እግዚአብሔር በባለ ሐምሳ ቀን ማለት ክርስቶስ አርባ ቀን አርባ ሌሊት ከእነሱ ጋር ነበረ ከሄደ በኋላ አስር ቀን በኋላ ሀምሳኛው ቀን ማለት ነው እና በዚህ በሀምሳኛው ቀን ተአምር ሆነ። በሐዋርያ ሥራ ምዕራፍ ሁለት ቁጥር ሁለት ላይ ሄደን ስናነብ ባለ ሐምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ በአንድ ልብ ሆነው አብረው ሳሉ ብዙ ውይይቶች ነው ያደረጉት፣ ብዙ ነገሮች ነው የተነጋገሩት። ስንፍናቸውን፣ አለማመናቸውን፣ መጠራጠራቸውን፣ እርስ በርስ መቀናናታቸውን እና አንዱ ለአንዱ ተንኮል ማሰቡን ሁሉ ተናዘው ያንን ሁሉ ነገር አስወግደው አንድ ልብ ሆነው በአንድ ዓላማ ወደፊት የክርስቶስ ኢየሱስን ተስፋ ይጠብቁ ነበረ። በዛን ጊዜ ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትም ቤትም ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖችም ታዩቸው በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ እንደ ሰጣቸው በሌላ ልሳኖች ይናገሩ ነበር ይላል እና ይህ በጣም የሚያስደስት እጅግ በጣም የሚያስደስት ታላቅ ተስፋ ተፈጸመላቸው። እንግዲህ ልብ እንበል አለቃ የጠየቁን ጥያቄ እንድናስተውለው ከመጽሐፍ ቅዱስ አንጻር እንድናስተውለው የሚያስፈልገው ትልቁ ነገር ምንድን ነው? ቀኑን መጠበቃቸው አይደለም። እንደገናም ደግሞ ይህንን ያላስተዋሉትን ነገር በድንገት ወይ ወደ ማስተዋል በመምጣታቸው አይደለም። ግን አንድ ነገር ብቻ ነው ያደረጉት ያን ነገር ያደረጉት ምን? አትውጡ፣ አንድ ላይ ሁኑ፣ አንድ ልብ ሁኑ የሚለውን የጌታ የኢየሱስ ክርስቶስን ቃል ሰምተው ነበር። በዚህ ምክንያት ልባቸውን አንድ አርገው ቅሬታቸውን አስወግደው በልዩ ፍቅር ተሳስረው ወደ እግዚአብሔር በመቅረባቸው ምክንያት ይህ ተስፋ እንደተፈጸመላቸው እንመለከታለን። ዛሬ ጰረቅሊጦስን ወይም ደግሞ የመንፈስ ቅዱስ ለደቀ መዛሙርቶች የወረደበትን ሁኔታ በምናስብበት ጊዜ በምናስብበት ጊዜ እንዲሁ በዓላት፣ እንደ በዓል ቆጥረን እንደ ማክበር ሳይሆን የማክበር ጉዳይ ሳይሆን ወይም ደግሞ ቀኑን የመዘከር ጉዳይ ሳይሆን ትልቁ ነገር እኛም እንደነሱ አንድ ልብ፣ አንድ ፍቅር፣ አንድ ሐሳብ ከዓለማዊነት፣ ከስጋዊነት፣ ከከንቱነት ነገራችንን ሁሉ እርግፍ አርገን ትተን ክርስቶስ ኢየሱስ ይህንን ተስፋ በእኛ ሕይወት በደቀ መዛሙርቶች ሕይወት እንደፈጸመው በእኛ ሕይወት ይፈጽመው ዘንድ በጾም በጸሎት፣ በርከት ላሉ ቀናቶች አስር ቀን ብቻ አይደለም ሁል ጊዜም በፊቱ መቅረብ እንዳለብን ነው መጽሐፍ ቅዱስ የሚያስተምረን ይህንን የምልበት ምክንያት በሁለት ምክንያት ነው። አንደኛው ጴጥሮስ ተነስቶ እነዚህ የሰከሩ ብለው ባሏቸው ጊዜ እና በቃ አብደዋል ብለው ባሏቸው ጊዜ ያንን ልዩ ልዩ ቋንቋ ስለ ጌታ መነሳት በልዩ ልዩ ቋንቋ እየገለጹ ባሉበት ጊዜ ምና አፌዙባቸው የጉሽ የወይን ጠጅ ጠጥተዋል እያሉ ቀለዱባቸው። የዚህን ጊዜ ጴጥሮስ ተነሳ ይላል። ቁጥር 14 ላይ ነገር ግን ጴጥሮስ ከ11 አንዱ ቆመ ይላል። ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው፣ አይሁድ፣ በኢየሩሳሌም የምትኖሩ ሁሉ ሁላችሁ፣ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼም አድምጡ። ለእናንተ እንደ መሰላችሁ እነዚህ የሰከሩ አይደሉም ከቀኑ ሶስት ሰዓት ነውና። ነገር ግን አለና ነገር ግን አለና ይህ በነቢዩ ኢዮኤል የተባለው ነው። ቁጥር 17 ጀምሮ እግዚአብሔር እንዲህ ይላል በመጨረሻ ቀን እንዲህ ይሆናል ሥጋ ለለበሰ ሁሉ ከመንፈሴ አፈሳለሁ በወንዶችና በሴቶች ልጆቼም ትንቢት ይናገራሉ፣ ጎበዛዝቱም ራእይ ያያሉ፣ ሽማግሌዎች ሕልም ያልማሉ ደግሞም በዚህ ወራትና በዚህ ወራት በወንዶችና በሴቶች ባሮቼ ላይ ከመንፈሴ ያፈሳለሁ፣ ትንቢት ይናገራሉ። ድንቅ በላይ በሰማይ ምልክትም በታች ከምድር እሰጣለሁ። ደምም እሳትም የጢስም ጭጋግ ይሆናል። ታላቅ የሆነው የተሰማው የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ትለወጣለች። የጌታን ስም የሚጠራ ሁሉ ይድናል ብሎ ይህ ነው የተፈጸመው። ይሄ ድንቅ ነገር ነው በዓይናችሁ ፊት የሆነው እና ብሎ በብዙ ነገር ነገራቸው ነው የሚለው እና እናንተ የሰቀላችሁት የናዝሬቱን ኢየሱስ እግዚአብሔር አከበረው። እሱ ደግሞ ይሄ አሁን የምታዩትን መንፈስ አፈሰሰልን ብሎ ይህንን ተስፋ ሲናገር እናያለና እና ይህ ተስፋም አለ ጴጥሮስ ሲናገር ለእኛና ለልጅ ልጆቻችን ነው አለ። ለእኛና ለልጅ ልጆቻችን ነው አለ። እንግዲህ የመጀመሪያው የሐዋርያት ሥራ ምዕራፍ ሁለት ላይ የምናየው የመንፈስ ቅዱስ መውረድ መጽሐፍ ቅዱስ ምን ይለዋል? የመጀመሪያው ዝናብ ይለዋል። የመጀመሪያው ዝናብ ይለዋል። ነገር ግን በኢዮኤል ላይ ሄደን በምናነብበት ጊዜ የመጀመሪያው ዝናብ ብቻ አይደለም ቃል የተገባው ቃል የተገባው ጴጥሮስም እንዳለው ይህ ለእኛና ለልጆቻችን ለልጅ ልጆቻችን ነው፣ ለእኛ ብቻ አይደለም ብሏል። ስለዚህ እኛን ሁሉ ይጠቀልልናል። አድማጮቻችን፣ እናንተን ሁሉ የሚጠቀልል ነው። ስለዚህ ተስፋ አለ። ይሄ ክብረ በዓል ብቻ አይደለም፣ ይሄ መታሰቢያ ብቻ አይደለም። ነገር ግን ተስፋ በውስጡ ያለ ታላቅ ነገር ነው። በመሆኑም እኛ ደግሞ ይህንን ተስፋ ተጠማጥመን ዛሬ በጸሎት በጾም በእግዚአብሔር ፊት በመውደቅ በደቀ መዛሙርቶች ላይ የወረደው ጰራቅሊጦስ የመንፈስ ቅዱስ ኃይል በእኛ ላይ እንዲወርድ ልንጠይቅ ነው የሚገባን። ስለዚህ ችላ ልንለው አይገባንም ማለት ነው። በኢዮኤል ምዕራፍ 2 ቁጥር 23 ላይ እናንት የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጧቸዋልና እንደ ቀድሞውም ደግሞ የፊተኛውንና የኋለኛውን ዝናብ አዝንቦላቸዋል። በእርሱም ደስ ይበላችሁ፣ ለእርሱም እልል በሉ። አውድማው እህል ይሞላል መጥመቂያውም የወይን ጠጅና ዘይት አትረፍርፎ ያፈሳል፣ አለ እግዚአብሔር። የተመሰገነ ይሁን። ስለዚህ ይህ ተስፋ ለእኔና ለእናንተ የተሰጠ ተስፋ ስለሆነ በዓመት አንዴ ወይም በተወሰነ ጊዜ ብቻ ሳይሆን በሁል ጊዜም ሁል ጊዜም እንደው ቢቻል ሱባኤ እየገባን በፊቱ በቃ እየቃተትን ጌታ ሆይ ይህንን ተስፋ ለእኛም ደግሞ በገባኸው ቃል መሰረት አውርድልን ብለን ልንጠይቀውና ተስፋውን ልንቀበል ያስፈልገናል። እና የፊተኛውን ዝናብ በጽድቅ አውርዷል፣ ለደቀ መዛሙርቶች አፍስሶላቸዋል። አሁን ደግሞ የኋለኛውን ዝናብ ያፈሳል። እንደውም የሚለው ምንድን ነው? እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዘንብላችኋለሁ ነው የሚለውና በዚህ ደስ ይበላችሁ እልል በሉ ነው የሚለው እና ይሄ የተሰጠ ተስፋ ነው። ብዙ ጊዜ ብዙ ጥያቄዎችንና ጸሎቶችን እንጸልያለን ሱባኤ ገብተን እንጠይቃለን። ነገር ግን ይሄ የተፈቀደው የተፈቀደው የመንፈስ ቅዱስ ኃይል ተአምሩ በእኔና በእናንተ ሕይወት እንዲገለጽ ግን ችላ እንላለን። ስለዚህ ችልተኝነታችንን አስወግደን ቂም በቀላችንን አስወጥተን ሥጋ አስተሳሰባችንን በሙሉ ገለን እንደገና በመንፈስ ተሞልተንና ከጥላቻ ከቂም ከበቀል ከሌሎች ነገሮች ሁሉ ተቆጥበን በእግዚአብሔር ፊት በመቅረብ ይህንን ጴረቅሊጦስ መንፈስ ቅዱስ ኃይል ዛሬ ብንለምንና ብንማጸን እግዚአብሔር አትረፍርፎ እንደሚሰጠን ቃሉ ይነግረናልና፣ እንግዲህ አድማጮቻችን በዚህ መሰረት ስለ ጰረቂጦስ ወይም መንፈስ ቅዱስን በሚመለከት በዓመት አንዴ ወይም በተወሰኑ ጊዜዎች ብቻ ሳይሆን በየወሩም ይሁን በየ15 ቀኑ በየሰዓቱ ሁል ጊዜም ይህንን ተስፋ መጠየቅ ይኖርብናል። ሁል ጊዜም በየቀኑ ነገር ግን ደግሞ ስራዬ ብለን ደግሞ በጾም፣ በጸሎት፣ በሱባኤ እግዚአብሔርን ጊዜ ወስነን አስር ቀንም ሀያ ቀንም እንደቻልነው። ሰባት ቀንም አንድ ሱባኤ በእግዚአብሔር ፊት በመውደቅ ሁል ጊዜ የመንፈስ ቅዱስን ኃይል እግዚአብሔር እንዲሰጠን ልንለምን ያስፈልገናል። ይህንን ስለ ማድረግ እንድንችል እግዚአብሔር እያንዳንዳችንን ይርዳን። እንግዲህ የመጀመሪያውን ጥያቄ መሰረት በማድረግ የሰጠነው መልስ ይሄ ነው። ስለነበረን ጊዜ እጅግ አድርገን እናመሰግናለን። ወንድሞቼ እናያቶቼ እንግዲህ አለቃ አስማረ አሰጋ በጠየቁን ጥያቄ መሰረት ይህንን መልስ ሰጠናል። እናንተ ደግሞ የበለጠ ስትቆፍሩና ስታጠኑ ብዙ ሀሳቦችን ከመጽሐፍ ቅዱስ ታገኛላችሁ። መንፈስ ቅዱስ ያስተምራቸዋል። ስለዚህ እግዚአብሔር ይህንን እንዲያደርግላችሁ ጸሎቴ ነው። የዛሬውን ፕሮግራማችን እዚህ ላይ እናጠቃልላለን። በሚቀጥለው ደግሞ ሳምንት በሌሎች ጉዳዮች ላይ መልስ ይዘን እንመጣለን። እስከዛው የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሆን። እግዚአብሔር ይባርካችሁ። ደህና ውም አመቱን በቸርነት ከለልከው በቸርነትህ፣ አመታትን አቀዳጀ። መዝሙር 65 11 ባሳለፍነውና እያለቀ ባለው ዓመት የእግዚአብሔር ቸርነት በስቶልን በእርሱ እርዳታ እያንዳንዱን ቀን አልፈን እነሆ ለአዲስ ዓመት እየበቃ ነው። ቸሩ አምላካችን ለዚህ ስላበቃን። ዓለም አቀፉ የአድቬንቲስት ሬዲዮ መጪው ዓመት በመንፈስ የምንሞላበት ወደ ጌታ ምጽዓት የምንቀርብበት ታላቅ ታላቁን መከራ በድል የምንወጣበት የክርስቶስን ምጽዓት የምናይበት ይሆንልን ዘንድ ለአድማጮቻችን መልካሙም ይመኛል።